ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 5 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባትና አዳኝ ፍሳየን። የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራር ላይ ጣልቃ ሲገቡ ቆይተዋል ሲሉ የሶማሌ ክልል ፕሬዚደንት አብዲ ሙሐመድ ዑመር አብዲ ኤለም ተብሎ ይታወቃሉ አስታወቁ። በአዲሱ ለውጥ ብዙ እቅራችን መሰረት በማረግ ሬሳቸው ያመጡትን እቅድ እና ፍላጎት ተግባራዊ የማድረግ ይቅር እንባባል የሚለው ማለት ነው። ታስረው የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ በዛሬ በዛ ቀን አንድ በኦንልፍ ምክንያት የታሰረ ሰው የለም። ሁሉም በዚሁ በይቅርታ እንባባል በዚሁ እንዲደመር እና በፍቅር የሚለው እንዲፈቱ አድርገናል። ከክልሉ ፕሬዝዳንት ይደርስብናል ባሏቸው ጫናዎች ወደ አዲስ አበባ ተፈናቅለው እንደሚኖሩ የገለጹ ወጣቶች ወኪል ነኝ ያለው ኦስማን መሪ የፕሬዝዳንቱ ንግግር ውሃ ያነሳም ይላል። የሚታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ከዚህ የተፈናቀሉ አዲስ አበባ ላይ ያሉት ሸማግሎች መሆር ሸማግሎች፣ የሀገር ሸማግሎች አሉ። አሁን የታሰሩት አሉ። የወንጀል ወጣት እየላከ እየረበሸ ስለዚህ አሁን እነሱ አሁን ትላንትና ስለ አሁን እኛ ድሮም ሶማሌና ኦሮሞ የሚያጋጭ ውዬ እንደነበረ ነገር ግን ለህብረተሰቡ የሚያደርገው ነገር ግን አይመስለኝም የለም ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የመላው አማራ ህዝብ ድርጅት ምእህድ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የይቅርታ የምክክርና የሽግግር ሰላማዊ ጥሪ የሚደግፍ መሆኑን ሰሞኑን በጽሁፍ ባወጣው መግለጫ አስታወቀ። የድርጅቱ መግለጫ አክሎም በአማራ ክልል ፕሬዚደንት አቶ ገዱ አንዳርጋቸው የቀረበውን ጥሪም መድ ሙሉ በሙሉ በመቀበል ለኢትዮጵያ ሰላምና መረጋጋት ታላቅ ኃይል የሆነው ለአማራ ህዝብ የህልውናና የማንነት ጥያቄዎች ሰላማዊ መፍትሄ ያገኙ ዘንድ ከለውጥ ኃይሎች ጋር በመነጋገር ለመስራት ወስኛሉ ብለዋል። አሉላ ከበደ መግለጫውን ተከታትሎ ዘገባ አጠናቅሯል። ባለፈው ሀያ ሰባት ዓመት ውስጥ ካየነው ሂደት አንጻር ስናይ አሁን ዶክተር አብይ የህዝቡን ችግር የተረዱና ይሄ ችግርም ደግሞ ዘላቂ መፍትሄ ካላገኘ ወደፊት የሀገራችን ህልውና የህዝቧም አንድነት አጠያቂ መሆኑን ተገንዝበው ያለውን ችግር በማመን ለህዝብ ያንን ግልጽ በማድረግ ይቅርታን መሰረት ያደረገ የለውጥ ሂደት ውስጥ ተስፋ የጫረ በመሆኑ ማዕድም ለምንም እንኳን የአማር ጥያቄዎች የተመለሱበት ሂደት ባናይም የለውጡ ግን አካል ሆኖ ይሄንን ነገር ውጤታማ እንዲሆን ማድረግ

በደብረ ማርቆሱ ግጭት በሁለት ሰዎች፣ እንዲሁም በሦስት ሆቴሎች፣ በሁለት የፋይናንስ ተቋማት፣ በአንድ የግል ቤትና በአስር ተሽከርካሪዎች ላይ ጉዳት መድረሱን የክልሉ መንግሥት አስታወቀ። የብሔረ አማራ ዴሞክራሲያዊ ንቅናቄ ነባር ታጋይ አቶ በረከት ስምዖን በከተማው አንድ ሆቴል አርፈዋል መባሉ ያስቆጣቸው ወጣቶች ትናንት ወደ ሆቴሉ ሄደው አስወጧቸው አልያም ገብተን እንፈትሻለን በሚል ግጭት መነሳቱን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የአማራ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን ግጭቱን በተመለከተ በፌስቡክ ገጻቸው ላይ ዛሬ ባሰፈሩት መልእክት ወጣቶች ራሳቸውን ከጥፋት እንዲቆጥቡ ጥሪ አቅርበዋል። አያይዘውም በተለያዩ አካባቢዎች ተመሳሳይ ግጭቶች እንዲስፋፉ የማድረግ ዘመቻ መኖሩን ጠቁመው የአማራ ክልል ሕዝብ ለውጡን ከእጁ ለማስወጣት የሚደረገውን ጥረት በንቃት ሊመክት ይገባል ሲሉ አሳስበዋል። በሌላ በኩል የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው በክልሉ ምክር ቤት ስብሰባ ማጠናቀቂያ ሪፖርታቸው በአማራ ክልል ሰላም እንዳይሰፍን የሕግ የበላይነት ተጥሶ ሥርዓት አልበኝነት እንዲነግስ የደገፍነው ለውጥ እንዲጠፋ የሚፈልግ የውጭ ኃይል የለም በአማራ ክልል ሰላም እንዲናጋ ህወሀት ምክንያት ሊሆን አይችልም። ጥፋቱም ልማቱም የሚወሰነው በእኛ ነው ብለዋል። በደቡባዊ ኢትዮጵያ ለስምንት መቶ ሺህ ሰው መፈናቀል ምክንያት የሆኑ የጎሳ ግጭቶች ሰብአዊ ቀውስ እንዲባባስ አድርገዋል ሲል ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። ተፈናቃዮቹ ምግብ፣ ንጹህ ውሃ፣ መጠለያና ሌሎችም አስፈላጊ የሆኑ መሠረታዊ አቅርበቶች እንደሌሏቸው ኮሚቴው አስታውቋል። የዓለም አቀፍ ቀይ መስቀል ኮሚቴ ዛሬ ያወጣውን መግለጫ ቆንጅ ታየ ታቀርበዋለች። ተፈናቃዮች ምግብ፣ ንጹህ ውሃና መጠለያ እንዲሁም ሌሎች መሰረታዊ አቅርቦቶች ችግር ላይ እንዳሉ ነው አይሲአርሲ ዛሬ ባወጣው መግለጫ ያሳስበው። ይህ ቀውስ ፈጽሞ የዓለም አቀፉን ማህበረሰብ ትኩረት አላገኘም ያሉት የዓለም አቀፍ ቀይ መስቀል ኮሚቴው ገምጋሚ ቡድን መሪ ሹሬን ሃናፊ የዚህ ቸልታ ውጤት ደግሞ እጅግ አስከፊ እንደሚሆን አሳስበዋል ሰብአዊ እርዳታዎች በአፋጣኝ ተጠናክረው እንዲደርሱ ካልተደረገ በስተቀር በተለይ በክረምቱ የዝናብ ወቅት በተፈናቃዩ ህዝብ ላይ የተመጣጠነ ምግብ ጉዳትና የበሽታዎች መቀስቀስ አደጋ ሊከሰት እንደሚችል አስጠንቅቀዋል። የቀይ መስቀል ዓለም አቀፍ ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር ሆኖ በጌዲዮና በምዕራብ ጉጂ ዞኖች በተቀሰቀሱ ግጭቶች የተፈናቀሉ ብዛት ያላቸው ሰዎች ከተጠለሉባቸው አካባቢዎች አንዱ የሆነውን የጌዲዮ ዞን ኮቾሬ ወረዳ መጎብኘቱን መግለጫው አመልክቷል። የግጭቱ ተፈናቃዮች መሰረታዊ ሰብአዊ ክብር በጎደለው ሁናቴ እንዳሉ የገለጹት የአይሲአርሲ ገምጋሚ ቡድን መሪ ሽሪን ሃናፊ በየትምህርት ቤቱ በመስሪያ ቤት ህንፃዎችና አብያተ ክርስቲያናት ካለምንጣፍና ብርድ ልብስ ባዶ ወለል ላይ እንደሚተኙና በቂ ምግብና ውሃም እንደማያገኙ ነው ያስገነዘቡት። የዓለም አቀፍ ቀይ መስቀል ኮሚቴና የኢትዮጵያ ቀይ መስቀል ጌዲዮ ዞን ኮቼሬ ወረዳ ላይ ለተጠለሉ 100 ሺህ ተፈናቃዮች የሚውል እርዳታ እንደሚሰጡ መግለጫው አመልክቷል። ለአካባቢው ክሊኒኮች መድኃኒትና ሌሎችም የጤና ጥበቃ አቅርቦቶችን እንደሚያድሉና የውሃ ማጠራቀሚያና የዝናብ መከላከያ ልባሶች እንዲሁም የውሃና የንጽህና አገልግሎቱን ለማሻሻል የሚጠቅሙ ቁሳቁሶችን ጨምሮ የተለያዩ እርዳታዎችን እናደርሳለን ብሏል መግለጫው። የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ ጉባኤ ዛሬ ሲያበቃ ድል ማግኘታቸውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ለምዕራቡ ወታደራዊ ኅብረት የሚያስፈልገውን ገንዘብ የማቅረብ ዋናው ሸክም ዋሽንግተን ትከሻ ላይ ነው የሚያርፈው በሚል ካማረርኩ በኋላ ሌሎቹ የኔቶ አባል ሀገሮች የመከላከያ ወጫቸውን ከፍ ለማድረግ ቃል ገብተዋል ብለዋል። ወታደራዊ ወጫቸውን ከፍ ለማድረግ ቃል ገብተዋል። አሁን ደስተኞች ነን፣ እጅግ ጠንካራ ኔቶ አለን ሲሉ ፕሬዚደንቱ ለጋዜጠኞች ተናግረዋል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግ ወታደራዊ በጀቱን ከፍ ማድረግ የሚያስፈልግበት አዲስ ድባብ መኖሩን ገልጸው የትራምፕም ማስተዋጽኦ አለበት ብለዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ግን በአውሮፓ የዘመን አቆጣጠር እስከ 2024 ዓ ም ባለው ጊዜ ውስጥ በመጪዎቹ አምስትና ስድስት ዓመታት ማለት ነው የዛሬ አራት ዓመት በአውሮፓ የዘመን አቆጣጠር በ2014 ዓ ም ከወሰኑት ከአጠቃላይ የሀገር ውስጥ ምርታቸው ሁለት ከመቶ ለመከላከያ በጀታቸው ለመመደብ ከተስማሙት በተለየ ሁኔታ ለመጨመር ቃል የገባ የኔቶ አባል ሀገር የለም ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያው አቻቸው ቭላዲሚር ፑቲን ጠላቴም ወዳጅም አይደሉም ብለዋል። በመጪው ሰኞ ሄልሲንኪ ተገናኝተው እንደሚነጋገሩ ይታወቃል። ጠላቴም ወዳጅም አይደሉም፣ በሚገባ አላውቃቸውም፣ ሁለቴ ተገናኝተን በተነጋገርንበት ወቅት ግን በጥሩ ተግባብተናል ሲሉ ዛሬ ብራሰልስ በሚካሄደው የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጉባኤ ጎን ባደረጉት ቃለ መጠይቅ ተናግረዋል። ትራምፕ አያይዘውም ፑቲን ተፎካካሪ ናቸው። ወዳጅ ሊሆኑ የሚችሉበት ጊዜ ሊኖር ይችላል፣ ነገር ግን በሚገባ አላውቃቸውም ብለዋል። ትራምፕ ከፑቲን ጋር ሲገናኙ ስለ ስትራቴጂያዊ መሳሪያ ቅነሳ ውል፣ ሩሲያ የመካከለኛው ርቀት የኒውክሌር ኃይሎች ውልን ስለመጣሷና፣ አቻምና ዩናይትድ ስቴትስ በተካሄደው ምርጫ ጣልቃ ስለ መግባቷ ጉዳይ አነሳለሁ ብለዋል። ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 5 2010 ዓ.ም ምሽት ፕሮግራም ነው። በአዲስ ሁኔታ እራሳቸውን ያዘጋጁ ሰዎች ትንሽም ድፍረታቸውን ከሪዮተ ዓለም ታማኝነት ወጣ አድርገው ህዝባዊና ልባዊ ወደሆነ ሁኔታ ያነጹ ሰዎች ናቸው። ይህንን አይነት ጫና ሊሸከሙትና ስበውም ወደ ዳር ሊያደርሱት ይችሉ የነበረ ይሄ ሁኔታ ነው እንግዲህ እንደነ ዶክተር አብይ ያሉትን ኃይሎች ወደፊት ያመጣቸው። ወደፊት በሚጻፍ ታሪክ አሁን የተከፈተው ምዕራፍ ያለፈውን ምዕራፍ ዘግተን ወደ ሌላ ምዕራፍ የምንሸጋገርበት አመልካች ሂደት ሆኖ ይቀርባል። የቀደሙት ፕሮፌሰር ገብሩ ታረቀኝ እርሳቸውን ተከትሎ የሰማችኋቸው ፕሮፌሰር ሹመት ሲሻኝ ናቸው። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ዛሬ በሚጀመረው ተከታታይ ውይይት ይመለሳሉ። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ለሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራሮች ላይ ነበሯቸው ያሏቸውን ጣልቃ ገብነት የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመር አብራርተዋል። በክልሉ መንግሥት ለተፈጸሙ ስህተቶች ኃላፊነት በመውሰድም ይቅርታ ጠይቀዋል። በክልሉ እየደረሰ ያለውን ግፍና በደል ሸሽተን አዲስ አበባ ተጠልለናል ያሉ ወጣቶች በበኩላቸው ፕሬዚደንቱ ራሳቸውን ከተጠያቂነት ለማሸሽ የፈጠሩት እንደሆነ ገልጸው በክልሉ ለተፈጸሙትና እየተፈጸሙ ላሉት ዘግናኝ ግፍና በደሎች እርሳቸውም ተጠያቂ ናቸው ብለዋል። ይህ የምሽቱ አብይ ርዕሳችን ነው። እየተጠናቀረ ነው እንደደረሰን እናቀርብላችኋለን። ሌላው የአብይ ርዕስ ዘገባችን መቀመጫውን ኤርትራ ያደረገውና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አንዱ አንጃ በተለያዩ የኦሮሚያ አካባቢዎች ሲያደርግ የነበረውን የትጥቅ ትግል በጊዜያዊነት ማቆሙን ዛሬ አስታውቋል። ይሄኛውም ዘገባ እየተጠናቀረ ነው። እንደተጠናቀቀ እናቀርብላችኋለን። በኢትዮጵያ መደበኛ ባልሆነው የውጭ ምንዛሪ ገበያ ባለፉት ጥቂት ቀናት ውስጥ በፍጥነት የዶላር ምንዛሬ መቀነሱን የ የገበያው ተዋናዮችና የምጣኔ ሀብት ተንታኞች በመግለጽ ላይ ናቸው። በባንክ 27 ብር ከ30 ሳንቲም የሚመነዘረው የአሜሪካ ዶላር ከከረመበት የ10 ብር የገበያ ጭማሪ ወደ ግማሽ በሚሆን ሲቀንስ ተስተውሏል። ለመሆኑ የዚህ ፈጣን ምንዛሬ ውድቀት ምክንያቶች ምንድን ናቸው? ሄኖክ ሰማግዜር ያነጋገረው የምጣኔ ሀብት ተንታኝ ጌታቸው ተክለማርያም በመደበኛ ገበያው ምንም አይነት የፖሊሲ ለውጥ ሳይታይ መደበኛ ያልሆነው ጥቁር ገበያ ውስጥ የታየው ለውጥ ከገበያ መላምቶች ጋር የተያያዘ ነው ይላል። በመደበኛ በምንለው ገበያ ውስጥ የተስተዋለ ይሄ ነው የሚባል ከፍተኛ የምንዛሬ ለውጥን በጥቁር ገበያ ውስጥ ሊያስከስት የሚችል የፖሊሲ እርምጃ የለም። እሱ አልሆነም ማለት ደግሞ እንግዲህ አሁን ያየነውን የምንዛሬ ለውጥ ያመጣው በጥቁር ገበያ ውስጥ ያሉት ተሳታፊዎች ስለ ኢኮኖሚው እና ስለመጪው የአጠቃላይ የአገሪቱ የምንዛሬ ሁኔታ ያላቸው ህላምት ነው ይህንን የምንዛሬ ለውጥ ያመጣው ማለት ይቻላል። እነዚህ ህላምቶች በአንድ በኩል ከመንግስት ኃላፊዎች ጠቅላይ ሚኒስትሩን ጨምሮ ከተነገሩ ንግግሮች የሚወሰዱ ናቸው። ሌላው ደግሞ መደበኛ ያልሆነው የጥቁር ገበያ የሚንቀሳቀሰው በዋናነት እስፔሻሊ ከጥቂት አመታት ወዲህ ሀገር ውስጥ ሰዎች በብር ይቀያየራሉ። ተመሳሳይ እጠን ያለው የቀኑን የምንዛሬ እጠን ግምት ውስጥ ባስገባ ሁኔታ አስመጪዎችና ተጓዦች በውጭ ወኪሎቻቸው ገንዘብ ይቀበላሉ። ይሄ የሐዋላ ምንም መደበኛ ያልሆነ መንግስት እንደ ህገ ወጥ የሚቆጠር የሐዋላ ግንኙነት የምንዛሬ መጠኑም የመወሰን ኃይሉ እየጨመረ መጥቷልና። እና እነዚህ ተዋናዮች እንግዲህ በኢኮኖሚው ስለሚኖሩ የምንዛሬ ሁኔታ ያላቸው ላምድ ይመስለኛል። የምንዛሬ ለውጡን ያስከሰጡ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮችም በተለያዩ መድረኮችም ያደረጉት ንግግር አለ፤ የውጭ ምንዛሬም በተመለከተ እንደዚሁም ደግሞ መደበኛ ያልሆነውን ገበያ በተመለከተ እስኪ እሳቸው ካሉት እንስማ። ዲያስፖራን የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት ነው። በወር 30 ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት፣ በአምቡላንስ ምክንያት የሚሞቱ የሚወልዱ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈን ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አቅሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊየን ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው፣ አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይስኩል ስኩል ይሰራል ማለት ነው። በወር 30 በዓመት አብዙት በሁለት ዓመት የሃይ ስኩል ፍላጎታችንን ዲያስፖራ መመለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን ነው። በውጭ ምንዛሬ ዙሪያ እንደዚሁም ደግሞ በሀገሪቱ ያለው መደበኛ ያልሆነ ገበያውን በተመለከተ ጌታቸው ተክለማርያም፣ እዚህ ላይ ጠቅላይ ሚኒስትሩ በቅርቡ ወደ ውጭ ሀገር ይጓዛሉ። በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር ግንኙነት ለማሻሻል እየጣሩ ነው። ይሄ ምናልባት ከውጭ ምንዛሬው በመደበኛ ያልሆነ የውጭ ምንዛሬ መውደቅ ጋር በተያያዘ እንደዚሁ ምክንያታዊ የሆነ መላምት ሊሆን ይችላል። እንዴት ትመለከተዋለህ? ራሱ የሆነ አዎንታዊ ተፅዕኖ ነው። ኢኮኖሚው በመደብ መደበኛ ባልሆነው የውጭ ምንዛሬ ገበያ ላይ ደግሞ አሉታዊ የሆነ ተፅዕኖ ነው ወይም ደግሞ አለፈ ቅርብ ቀናት ውስጥ እያየ ነው ላለው የምንዛሬ ቅናሽ የራሱ የሆነ አስተዋጽኦ አለው። ምን ሲባል በውጭ የሚኖሩ ኢትዮጵያውያን አብዛኛውን እዳገር ውስጥ የሚልኩትን ገንዘብ የሚልኩት መደበኛ ባልሆነ የቅየር መንገድ ነው። እንግዲህ ጠቅላይ ሚኒስትሩ እንዳሉት የኢትዮጵያን ኢኮኖሚ መደገፍ ካለባቸው በውጭ የሚኖሩ ኢትዮጵያውያን ወደ ሀገር ውስጥ የሚልኩትን ገንዘብ መደበኛ በሆነው የፋይናንስ መንገድ እንዲልኩት፣ ከዛ ውጭም ደግሞ በሚኖሩበት አካባቢ ለመጠቀም ከሚያወጡት ለኮንሳምሽን ከሚያወጡት ነገር ይቆጥበው ሀገሪቱ ለምታከናውናቸው የተለያዩ ልማቶች የራሳቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ያ ነገር በውጭ በሚኖሩ ኢትዮጵያውያን መልካም የሆነ ተቀባይነት፣ አዎንታዊ የሆነ ተቀባይነት የተቸረው ነገር ነው። እንግዲህ ይሄ ማለት ወደፊት በመደበኛ በሆነው የፋይናንስ ዘርፍ የሚገኘው ረሜተንስ የምንለው የሀገር ውስጥ ገንዘብ ወደ ሀገር ውስጥ የሚገባ የገንዘብ ፍሰት ከፍ ሊል የሚችልበት እድል አለ ከዛ ውጭ በኢንቨስትመንት መልኩ ደግሞ የተለይ በውጭ የሚኖሩ ኢትዮጵያውያን ወደ ሀገራቸው ኢንቨስት የሚያደርጉበት እድል ይፈጠራል የሚል አመለካከት አለ። ያ ማለት እንግዲህ በመደበኛ ባልሆነ ወይም ጥቁር ገበያ በምንለው ምንዛሬ ገበያ ውስጥ ባሉ ተሳታፊዎች ሲነበብ አሁን ያለው የዶላር ምንዛሬ ሊቀንስ የሚችልበት እድል አለ ተብሎ የተነበበ ነው የሚመስለው። ና አዎ፣ ንባብ ነው ያልከው ምክንያቱም ይሄ በተለይ ሐዋላ በሚሰሩ ሰዎች ያለውን አመለካከት የሚገልጽ ነው። ና በዚህ በውጭ ካለው ጋር ግንኙነቱ በሚሻሻል ጊዜ ሐዋላ ኢትዮጵያ ውስጥ ዶላር ይዘው የተቀመጡ ሰዎችም የመደበኛ ያልሆነው የዶላር ዋጋ ይቀንሳል በሚል እሳቤ ያንኑ ወደ ገበያ የመመንዘር እና ፍላ አቅርቦቱን በአጭር ጊዜ ውስጥ የመጨመር ሁኔታ እንዳለ ነው ስትገልጽ የነበረው እውነት ነው። ይሄ እላመት በተፈጠረበት ሰዓት በእጃቸው የያዙት ዶላር ዋጋው ስለሚቀንስ በሚል በጥቁር ገበያ ሄደው ኦፍሎድ ማረግ ወይም ደግሞ ወደ ወደ ገንዘብ ወይም ደግሞ ወደ ተሻለው እንደሚሉት ከረንሲ የመቀየር ቴንደንስ ያለ ነው እና በአጠቃላይ እነዚህ የሀገር ውስጥና የውጭ ነገሮች ተደምረው የምንዛሬ ዋጋ እንዲቀንስ ያስቻሉ ነው ብዬ የምገምተው። ለምን በመደበኛ የምንዛሬ ገበያ ውስጥ የተለየ የፖሊሲ እርምጃ ሳይወሰድ የመጣ ነገር ስለሆነ፣ ከነዚህ ዕላመታዊና ይፈጠራሉ ተብለው ከሚታሰቡ የወደፊት ሁኔታዎችን ከማንበብ የመጣ በኢካኖሚክስ ውስጥ ስፔኩሌቲቭ የምንለው የምንዛሪ ቅናሽ ነው የሚመስለው። በጣም ነው የማመሰግነው። ጌታቸው ተክለማርያም የኢትዮጵያ ብሔራዊ ባንክን ጨምሮ በተለያዩ የገንዘብ ተቋማት እየሰራ፣ እንደዚሁም በጋዜጠኝነት የፎርቹን አዘጋጅ ሆኖ የሰራ ነው። ለሰጠኝ ማብራሪያ አመሰግናለሁ። አመሰግናለሁ። አድማጮች፣ ቀደም ሲል ጠቅሰነው የነበረው ፕሮግራም ደርሷል። የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመር የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራሮች ላይ ነበሯቸው ያሏቸውን ጣልቃ ገብነት አብራርተዋል። በክልሉ መንግስት ለተፈጸሙ ስህተቶች ኃላፊነት በመውሰድም ይቅርታ ጠይቀዋል። በክልሉ እየደረሰ ያለውን ግፍና በደል ሸሽተን በአዲስ አበባ ተጠለናል ያሉ ወጣቶች በበኩላቸው ፕሬዚደንቱ ራሳቸውን ከጠያቂነት ለማሸሽ የፈጠሩት እንደሆነ ገልጸው በክልሉ ለተፈጸሙትና እየተፈጸሙ ላሉት ዘግናኝ ግፍና በደሎች ላሏቸው እርሳቸውም ተጠያቂ ናቸው ብለዋል። ጽዮን ግርማ ዝርዝር አላት። በተለያዩ የሀገር ውስጥ የመብት አራማጆችና በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ጭምር በሶማሌ ክልል ውስጥ ለሚፈጸመው የመብት ጥሰት ከፍተኛ ወቀሳ የሚቀርብባቸው አብዲ ኢሌ በሚለው የቅጽል ስም የሚታወቁት የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ለሀገር ውስጥ ጋዜጠኞች በሰጡት መግለጫና ሰፋ ያለ የቪዲዮ ማብራሪያ በህገ መንግስቱ የተቀመጠው የክልል መንግስት አወቃቀር አስተዳደርና የጸጥታ ጥበቃና የህዝብ ይሁንታ የመምራት መስፈርቶችን ይጻረራሉ ያሏቸውን የተለያዩ ጣልቃ ገብነቶችን ተናግረዋል። በኢህአዴግ በኩል እገዛ እንደተደረገላቸው ጠቁመው በግለሰብ ግን ጫና ነበረብኝ ብለዋል። እንደ ብሔረሰብም አይደለም እንደ ድርጅትም አይደለም፣ እንደ ግል ከኢህአዴግ አቅጣጫ ውጪ ከኢህአዴግ ዓላማዎቹና እሴቶቹ ውጪ በግለሰብ ደረጃ ሲሰራ የነበረ ስህተቶች አሉ። ጣልቃ ገብነት ሲሰራ የነበረ ነገር አለ። ጣልቃ መግባት ለምሳሌ ባለፈው የኢንሳ ቢሮ ጎብኝቻ ኢንሳ ቢሮ ኢንሳ ቢሮ የደህንነት ቢሮ ማንም ኢትዮጵያ ሰው ይፈራል እንጂ ወደ ሱም አይሸናል። ቢሮም አይታወቅም፣ ቢሮም የት እንዳለ አይታወቅም። እኔ ግን ባለፈው ሄጃ አለው። አሁን ሰላም ለህዝብ የሚያገለግል ቢሮ ስለሆነ ህዝብን የሚያስፈራራ ቢሮ ሳይሆን ለህዝብ የሚጠቅም ቢሮ በመሆኑ ገብቻለሁ። አስር አመት ነው የገባሁት።

ግን እሱ ለሰው ሙስና ስለ ሙስና ስናገር ስለከፍ ነው የነበረው ማለት ነው። የሶማሌ ክልል ፕሬዚዳንት አብዲ መሐመድ የቀርቡባቸው ከነበሩት ወቀሳዎች አንዱ የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል ጥቃት መክፈቱን ብዙ ሰዎች መገደላቸውን ነው። በተጨማሪም ከአንድ ሚሊዮን በላይ የኦሮሚያ ተወላጆች ከክልሉ መፈናቀላቸውም ሲዘገብ ቆይቷል። በሁለቱ ክልሎች በተፈጠረው ግጭት ምክንያትም የሶማሌ ክልል ተወላጆች ሕይወታቸው መጥፋቱ ተዘግቧል። ባለፉት ወራት በአጠቃላይ በሶማሌ ክልል ውስጥ አለመረጋጋት መኖሩ ሲዘገብ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተመረጡም የመጀመሪያ ጉዟቸውን ያደረጉት ወደ ሶማሌ ክልል ጅጅጋ መሆኑ ይታወሳል። ፕሬዚዳንት አብዲሌ በትላንትናው ዕለት የቪዲዮ መልእክታቸው በግለሰቦች የነበረባቸውን ጫና ካብራሩ በኋላም በክልሉ የተፈጠሩትን ችግሮች እንደሚያስተካክሉ ገልጸው አዲሱን ጠቅላይ ሚኒስትር ዶክተር አብይን አድንቀው እስረኞችን መፍታታቸውንም ተናግረዋል። አዲሱ ለውጥ ብዙ እቅራችን መሰረት በማድረግ በእሳቸው ያመጡትን እቅድ እና ፍላጎት ተግባራዊ የማድረግ ይቅር እንባባል የሚለው ማለት ነው። ታስሮ የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ፣ በዛሬ ቀን አንድ በኦንልፍ ምክንያት የታሰረ ሰው የለም። ሁሉም በዚሁ በይቅርታ እንባባል፣ በዚሁ እንደመር እና በፍቅር የሚለው እንዲፈቱ አድርገናል ማለት ነው። ይህ ለመጀመሪያ ጊዜ ከዚህ በፊት ያልተደረገ ስራ ነው። ሁሉም እንዲለቀቅ ዛሬ ተደርገዋል። በኛ በዚህ እቅድ ውስጥ ሲሰራ የነበሩ ነው ማለት። ተደምሮ ተደምሮ በዚህ ሶስት ወር እኛም ይህ እቅድ ተቀብለን ዛሬ አንድም በኦ ክራት ሊታሰረ የለም። እዚህ ላይ ደግሞ ባለፈው ከአሸባሪነት ሊስት ፓርላማ የኢፍዲሪ ፓርላማን ስላወጡ እነሱም ኦሎነፍ የምናስተላልፈው መልእክት በዚህ ተጋጣሚ ተጠቅሞ ወደ ሰላማዊ መንገድ እንዲመጡ የምን መልእክት ታስተላልፋለሁ። በሶማሌ ክልል ውስጥ በፕሬዚዳንቱ ምክንያት የሚደርሰውን ግፍና ጫና ሸሽተን የእኛም ክልል እንደሌላው የኢትዮጵያ ክፍል በዶክተር አብይ የተጀመረው የለውጥ አካል እንድንሆን ለመጠየቅ አዲስ አበባ የተሰባሰብን ሶስት መቶ ወጣቶች ወኪል ነኝ ያለ ወጣት ኡስማን መሬ በስልክ እንደነገረን ፕሬዚዳንቱ እራሳቸውን ከተጠያቂነት ለማሸሽ ያደረጉት ንግግር ነው ካለ በኋላ እርሳቸውም ተጠያቂ ናቸው ብሏል። ምታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ህዝቡ የተፈናቀሉ አዲስ አበባ ላይ ያሉትን ሸማግሎች መሆር ሸማግሎች፣ የሀገር ሸማግሎች አሉ፣ አሁን የታሰሩት አሉ። የወንጀል ወጣት እየላከ እየረበሸ ስለዚህ አሁን እነሱ አሁን ትላንትና ስለ አሁን እኛ ድሮም ሶማሌና ኦሮሞ የሚያጋጭ ሰውዬ እንደነበረ ነገር ግን ለህብረተሰቡ የሚያደርገው ነገር ግን አይመስለኝም የለም ነው ብለው። ሌላው አቶ ጃፋር መሀመድ የተባሉ አስተያየት ሰጪ በበኩላቸው በሶማሌ ክልል ዛሬም ድረስ ጫና እየተደረገ ነው ብለዋል። ሶማሌ ህዝብ መላው የተደረገ ጭቃና ህገ ወጥ ያደረገ ጥበታ ነው ያለ ነው አሁን ለምሳሌ ትናንትና ሁሉም ነገር አርማለው አስተካከላለው ያለ ዛሬ ትናንትና እዛ ፓርላማ ሶማሌ ክልል ፓርላማ ውስጥ የነበረ አንድ ሰውዬ አቢ አብዱላሂ መሐመድ የተባለ ወረቀት አስተላልፎ የክልል አምስት ያለው ችግር ከአቢ መሐሙድ በላይ የለም ብሎ ለአፈ ጉባኤ አቀርቧል። ካቀረበ በኋላ ደግሞ ሰውዬው ዛሬ ከፓርላማ ለማስወገድ ፈጽሟል። ያ ደግሞ የአብዲ ችግር ያመሳሰው ሁሉ ወይም አብዲ ችግር አለበት ያለ ሰው ሁሉም ጉዳት እንዳስደርሰው የእሱ ውሳኔ ነው። ስለዚህ ምንም አካፈል የምችል ሰው ደግሞ አይደለም። ያም ደግሞ ሀሳቡ ስም የለውም። ዝም ብሎ ነው እንጂ ህዝቡን በጣም አሰቁራል፣ አስፈግራል። ወጣቱ ኦስማን እስረኛም መፍታት በተመለከተም ሲናገር እስረኛ የተፈታው ጥቂት ናቸው፣ ግን ውስጡ ላይ ፌዴራል መንግስት ምንለ ውስጡ ላይ ገብቶ ገና እዛ ላይ የታፈሉ ልጅ ሰዎች ስላሉ ሌላ አሁን ከጅጅጋ የተፈቱ ሳይሆን በጎዴ አለ፣ በፊቅ አለ፣ በሽሚለ ዞ በስጊስ ዞኑ ስላለ ራሱ እስር ቤት አለ። የመንግስት የሚያቆዝ ሰውን የራሱን እስር ቤት አለ። ስለዚህ መታየት አለበት፣ እነሱ መለቀቅ አለበት። አሁንም ችግር እየባሰ ነው የሚመጣው እንጂ እሱ መጀመሪያ ራሱ መስተካከል አለበት ራሱ መላቀቅ አለበት። ስልጣን ወጣቱ ለውጥ ይፈልጋል በሀገሪቱ ላይ ያለው ለውጥ ለውጥ እንፈልጋለን። በሌላ በኩል በሶማሌ ክልል ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በቅርቡ ባወጣው ሪፖርት ማስታወቁ ይታወሳል። የዓለም አቀፉ የመብት ድርጅት የአፍሪካ ቀንድ አጥኒ ፌሊክስ ሆርን ለዝግጅት ክፍላችን ሁኔታውን ማብራራታቸውም ይታወሳል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ሕግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ አሌ ድረስ ተጠያቂ ናቸው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ በዚህ ሪፖርቱ ዶክተር አብይ አህመድ በሶማሌ ክልል የሚፈጸመውን የመብት ጥሰት ለማስቆም እርምጃ መውሰድ እንደሚገባ መጠየቁ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በነገራችን ላይ ሶማሌ ክልል ለመገናኛ ብዙሃንም ዝግ ሆኖ ለረጅም ጊዜ መቆየቱን በተለያዩ አጋጣሚዎች ስንዘግብ መቆየታችን ይታወሳል። እንግዲህ አሁን የክልሉ ፕሬዚደንት በተናገሩት መሰረት ክልሉ ለለውጦች ዝግጁ ከሆነና ለግልጽነት ዝግጁ ከሆነ እኛም በተለያዩ አጋጣሚዎች እያገኘናቸው ያሉ ሁኔታዎችን እየተከታተልን ወደፊት በስፋት እናቀርብላቸዋለን። አመሰግናለሁ ጽዮን፣ ለዘገባው ወደ ተከታዩ ዘገባ እናልፋለን። መቀመጫውን ኤርትራ ያደረገውና በአቶ ዳዊት ኢብሳ የሚመራው የኦሮሞ ነጻነት ግንባር አንዱ አንጃ በተለያዩ የኦሮሚያ አካባቢዎች ሲያደርግ የነበረውን የትጥቅ ትግል በጊዜያዊነት ማቆሙን ዛሬ አስታውቋል። ምዕራብ ኦሮሚያ ውስጥ ሰሞኑን በተፈጸመው ግድያና ሁከት ውስጥ የድርጅታቸው እጅ እንደሌለ የሥራ አስፈጻሚ ኮሚቴው አባልና ቃል አቀባይ አቶ ቶሌራ አደባ ማምሻውን ለቪኦኤ ገልጸዋል። አቶ ቶሌራን ያነጋገረችው ሲዮን ግርማ ተከታዩን ዘግባለች። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አዳባ ድርጅታቸው ይፋ ስላደረገው ጊዜያዊ የተኩስ ማቆም አዋጅ አነጋግሬያቸው ነበር። ኦነግ ጦርነት እያካሄደ ነበሮ የሚል ጥያቄ አንስቼላቸዋለሁ። ይህ ጦርነት ለረዥም ጊዜ ላለፉት ሀያ ሰባት ዓመታት በኦሮሚያ ውስጥ በኦሮሞ ህዝብ ሰራዊት እና በኢትዮጵያ መንግስት ሰራዊት መካከል ጦርነት ሲካሄድ ነበር። ይህ ጦርነት በዚህ ጦርነት ብዙ ጉዳቶች እንደደረሱ ግልጽ ነው። ከቅርብ ጊዜ ወዲህ ግን የኦነግ ስራ ኢትዮጵያ ኮሚቴ ወይም ደግሞ ከፍተኛ ሊ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አመርጋር ተገናኝቶ የአሳብ መለዋቂዎችን አድርጎ ነበር። በዚህ ላይ በሁለቱም ወገን ወደ ሰላማዊ ድርድር መግባባት ላይ ተደርሷል። ይህንን የበለጠ ለማታካት ና ለማራመድ ተብሎ የወጣ የተስዋት አዋጅ ነው። የት ነው ተገናኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት የተደረገው? ማንና ማን ናቸው የተወያዩት? በምን ሀሳብ ላይ ነው የተወያዩት? Jadi itu yang terkait itu, asalnya kata mana, pergelaran seperti itu ada አስመራ በመጡበት ጊዜ ውይይቱም ከከፍተኛ የሆነድ ልዑካን ቡድን በሊቀመንበሩ በአቶ ዳዊት በሚመራ ቡድን እና በጠቅላይ ሚኒስትሩ መካከል ነው የተካሄደው። በዚህ ግንኙነት ላይ የሀሳብ መለዋወጦች ተደርገዋል። በአገሪቱ ውስጥ ያለውን ችግር በሰላም መንገድ ለመፍታት በሁለቱም በኩል የሀሳብ መግባባት ነበር። በዚህ ላይ ነው ያተኮረ። እስካሁን ድረስ ይህንን ውይይት በተመለከተ እንግዲህ የኢትዮጵያ መንግስት በተለይ ጠቅላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ እያንዳንዱን እንቅስቃሴ ለህዝብ ይፋ ያደርጋሉ። ይህንን በተመለከተ ከኢትዮጵያ መንግስት እስካሁን ድረስ የተሰማ ነገር የለም። ለምንድን ነው እንግዲህ ምክንያቱ የሀገር በኔ በኩል የከተባለ ሳችለ ማቆ ነገር ብመት ውይይቱ መካሄዱ አሁን ለሰላም ዝግጁ ነን። ከዚህ በኋላ ሀገር ውስጥ ለሚፈጠረው ማንኛውም ነገር ኦነግ ተጠያቂ አይደለም እያላችሁ ነው። ተኩስ አቁም ስምምነት የሚባለው የኦሮሞ ነጻነት ሰራዊት በተለያዩ የኦሮሚያ አካባቢዎች የቶች ከትግል ሲያካሄድ እንደነበረ ይታወቃል። በምስራቅም በደቡብም በምዕራብም እኛ የምንለው በህዝቦች ላይ በህገወጥ መንገድ ወይንም ደግሞ ሲቪልን በሲቪል ላይ ያተኮረ ምንም አይነት እርምጃዎችን የማንወስድ መሆኑን ነው። እንወስድም አልነበረ ማንወስድም ወደፊትም። ግን ይሄ የተኩስ አቁም ስምምነት ኢትዮጵያ ሰራዊት በኩል ገብቶ መጥቶ እሚያጠቃን ከሆነ ራሳችንን ከመከላከል ውጭ ምንም የምንወስደው እርምጃ የለም። ለጊዜውም ቢሆን እኛ ህጋዊ ታርጌት ተብሎ የሚወሰዱ ሰው እርምጃዎች እንኳን ከመውሰድ እንቆጠባለን ነው። አጠቃላይ የዚህ አዋጅ መንፈስ። ሰሞኑን በምዕራብ ኦሮሚያ ውስጥ ማንነታቸው ያልታወቁ ኃይሎች ግድያ መፈጸማቸው ሲገለጽ ቆይቷል። በሌላ በኩል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ሰሞኑን በጨፌ ኦሮሚያ ስብሰባ ላይ በምዕራብ ኦሮሚያ የነበረውን የጸጥታ ማጣት በተመለከተ መንግስት ለሁሉም አካላት የሰላም ጥሪ ባደረገበት ሰዓት ለኦሮሞ ህዝብ ነጻነት ጠመንጃ ያነሳ ቡድን ከፍተኛ ጉዳት ማድረሱንና በህዝብና በመንግስት ኃላፊዎች ላይ ጉዳት መድረሱ አሳማኝ እንዳልሆነ አብራርተዋል። ወር ከሌሰ ኤሰ ቡቴን ኢሳኒ ወጋሜቅ የሮኑ ነጋ ለለባ ጅሩት የሮኑ ነጋ ለብሳ ጅሩት ነጋፍ ጀነ ባሲ ጉዳ ባስኔ ሙርቲ ጉርጉዳ ሙርቴሳ ጅሩት ትላንት ለስንት ዓመት የት እንደነበሩ ያልታወቁ እኛ ሰላም ስናውጅ ውግ አውጀዋል። ምዕራብ ወለጋ እያየን ያለነው ይህን ነው። ይህ ለምን እንደሆነ ለእኛ ግልጽ አይደለም። ለህዝባችን ሰላም ሲሰሩ የነበሩ የመንግስት አመራሮችን ገድለዋል። አይተንና ሰምተን በማናውቀው መልኩ በእናትና ልጆች ፊት አባት ገድለው ሬሳ አቃጥለዋል። ይህ ነው ነጻ የሚያወጣው? ይሄ ጦርነት ደግሞ ኦሮሞ በኦሮሞ ላይ ያወጀው ነው። በምዕራብ ኦሮሚያ የምናየውም ይኸው ነው ብለው ነበር በማብራሪያቸው። በሌላ በኩል እንዲህ ላለው ድርጊት የእናንተ ድርጅት እጁ አለበት በሚል ወቀሳ ይሰነዘርበታል ብያቸው ነበር፣ ለአቶ ቶሌራ አዳባ። ይሄ ነገር ከተሳሳተ መረጃ ላይ ተነስተው የሚዘግቡት ወይም ደግሞ የሚናፈስ ፕሮፓጋንዳ ዘመቻ ነው እንጂ ተጨባጭ መረጃ የሌለው ወይም ደግሞ እውነትነት የሌለው ነው። በእኛ በኩል በእርግጥ አንዳንድ አካባቢዎች የሰው መግደል ሁኔታዎች ነበሩ፣ መንገድ የመዝጋት ሁኔታዎች ነበሩ። ይህንንም ደግሞ በኦሮሞ ነጻ ሠራዊት ስም የማያካሂዱ ሁሉ እንደነበሩ ተደርሶበት በተለይም ደግሞ በነዚህ ከተማ አቶ ጌታቸው አዲሱ የተባሉት ግለሰብ በቤታቸው ውስጥ መገደላቸው እንደተሰማ በአካባቢ የሚገኘው የኦሮሞ ነጻነት ሰራዊት እርምጃውን የወሰዱትን ሰዎች በቁጥጥር ስር ካዋለ በኋላ ለሕዝቡ የራሱን ውሳኔ እንዲሰጥ መልሶ ለሕዝቡ አተክተዋል ማለት ነው። የግለሰብ በምንም ምክንያት ከኦሮሞ ነጻነት ግንባር ጋር ግንባር ላይ የሰሩት ምንም ነገር የለም። የምንገልበቱ ምክንያት የለም ማለት ነው። ግን ለምሳሌ ዛሬ የጀኔራል ብርሃኑ ጁላ ለአዲስ ዘመን በሰጡት መግለጫ የኦሮሞ ነጻነት ግንባር የተወሰኑ የታጠቁ ትናንሽ የሚባሉ ኃይሎችን በምዕራብ ወለጋ በኩል በገንዘብ ገዝተው በህብረተሰቡ መካከል እንደዚህ አይነት ነገር አነሳስተው ማድረጋቸውን ጠቅሰዋል። እና አንድ መቶ ዘጠና የደረሱ ሰዎች በቀበሌዎች በወረዳዎች አካባቢ ተበትነው ይህንን ስራ መስራታቸውን ገልጸው ቃለ ምልልስ ሰጥተዋል። ላለፉት ጊዜያት ወደ ኋላ በለት ስናይ ኦነግን ለመምታት ብዙ ድራማዎች ይሰሩ ነበር። ባልሰራው ወንጀል ሲወነጅሉ እንደነበረ ይታወቃል። አሁን የሚባለውም ሁኔታ አንደኛ ነገር የኦሮሞ ነጻነት ግንባር በገንዘብ ገብቶ ሰው አያታግልም፣ ወይም ደግሞ ቀጥሮ የሚያዋጋ ድርጅት አይደለም። አላማ አለው። ለአላማው የሚዋደቁትን በአላማው የሚያምኑትን ሰዎችን አሰልፎ የሚታገል ድርጅት እንጂ በገንዘብ ኃይል የሚንቀሳቀስ አለመሆኑ ለማንም ግልጽ በሆኑ ይኖርበታል። በዚህ በምዕራብ ወለጋ አካባቢ የተፈጠረውን ሁኔታ እናንተ እጃችን የለበትም፣ እኛ አይደለንም በዚህ ድርጊት አልተሳተፍንም እያሉ ነው ያሉት። የኢትዮጵያ መንግስት ደግሞ በተለይ በዚህ በለውጥ ዙሪያ የሚንቀሳቀሱት በነ ዶክተር አብይ አህመድ ዙሪያ የሚንቀሳቀሱት ሰዎች ደግሞ ሀገሪቱ ሰላም እንድትሆን እንፈልጋለን እያሉ ነው። ኦፒዲኦ ነው ያለው። ስለዚህ ማን ነው ብለው ነው? ኦነግ ማን ነው ይላል፣ ይህንን ያደረገው ኦሮሚያ ውስጥ ነው የተከሰተው የኦሮሞ ተወላጅ የሆኑ ሰዎች ናቸው ጥቃቱ የደረሰባቸው አደጋው የደረሰባቸው የሞቱትም። ስለዚህ ማን ነው ይህንን ያደረገው ይላሉ። በዚህ አካባቢ ህገ ወጥ የሆኑ ተግባራትን የሚፈጽሙ ትናንሽ ቡድኖች እንዳሉ አንዳንድ መረጃዎች ይጠቁማሉ። እነዚህም ደግሞ በለጡ ሂደት ውስጥ ጥቅማቸው የተነካባቸው ኃይላት ወይም ደግሞ ግለሰቦች ወይም ቡድኖች ሊሆኑ ይችላሉ የሚል ጊዜ ያለ ኢንፎርሜሽን። አቶ ቶሌራ አዳባ በአጠቃላይ በሰጡት በዚህ ቃለ ምልልስ የኦሮሞ ህዝብ ጥያቄ በሰላማዊ መንገድ የሚፈታ ከሆነ ግዴታ የትጥቅ ትግል ካላካሄድን አካሄድን አንልም። ስለዚህ ለቀረበው የሰላም ውይይት ዝግጁ ነን። ነገሮች በሰላም የሚጠናቀቁ ከሆነ በጠረጴዛ ዙሪያ ተቀምጠን በሰላም ለመወያየት ዝግጁነን ነን። ለዚህ ነው የተኩስ ማቆም አዋጁን ያወጣ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አሁንም ከኢትዮጵያ ጉዳይ አልወጣንም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ሲመጡ ከሚጎበኟቸው ሶስት ከተሞች አንዷ ሎስ አንጅለስ ናት። በዚያ አያቀባበል ስነ ስርአቱን ለማስተባበር የተቋቋመው ኮሚቴ ዝርዝር መርሃ ግብሩን ይፋ አድርገዋል። ዘጋቢያችን ዳንኤል አራጋው ተከታትሎታል። የጠቅላይ ሚኒስትር ዶክተር አብይ አህመድ መሾምን ተከትሎ በመከሰት ላይ ያለው አነቃቂ ለውጥ ሂደት መደመርና ይቅርታ የተባሉት ቃላቶች የበርካታ ኢትዮጵያውያንን ቀልብ እንደሳቡ ናቸው። ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ እሺ ለዶክተር አብይ በሚል መሪ ቃል ጠቅላይ ሚኒስትር ዶክተር አብይ አህመድ ጁላይ 29 በሎስ አንጀለስ ለሚያደርጉት ጉብኝት አቀባበል ለማድረግ በሎስ አንጀለስና ከተለያዩ የህብረተሰብ አካላት የተውጣጡ የኑሳን ኮሚቴ በማዋቀር በመንቀሳቀስ ላይ ናቸው። በሎስ አንጀለስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስላ ጄኔራል ጽፈት ቤትና የኮሚቴው የበላይ ሰብሳቢ አምባሳደር ብርሃነ ኪዳነ ማርያም በጋዜጣዊ መግለጫ ላይ እንዳሉት በመጪው ሐምሌ 29 በሎስ አንጀለስ ከተማ ኢትዮጵያውያንና ትውልደ ኢትዮጵያውያን ከዶክተር አብይ አህመድ ጋር የሚደረገው ህዝባዊ ጉባኤ ቅድመ ዝግጅት ፍጹም በተሳካ ሁኔታ እየተካሄደው መሆኑን ገልጸው ትውልድ ኢትዮጵያውያንም በማናቸውም በፖለቲካ፣ በእምነት፣ በጾታ፣ በሀብት፣ ባደረጃጀትም ሆነ በአመለካከት ልዩነት ሳይኖር በህዝባዊ ውይይቱ ላይ ሁሉም ኢትዮጵያውያን እንዲገኙ አምባሳደሩ ጥሪያቸውን አስተላልፈዋል። በሎስ አንጀለስ እና አካባቢዋ ያለው የኮሚኒቲ ስብስብ እና እንደዚሁም ደግሞ ቆንስላ ጽህፈት ቤቱ በሀገር አቀፍ ደረጃ ከተቋቋመው አብይ ኮሚቴ ጋር በጋራ በመሆን እየተሰጠ ያለ ጋዜጣው መግለጫ ነው። ግንቡን እናፈርሳለን ድልድዩንም ደግሞ እንገነባለን በሚለው መሪ ቃል በመነሳሳት ይህን መሰረት በማድረግ በምዕራብ ዩናይትድ ስቴትስ ህዝቡን ተባብሮ ዶክተር አቢይን ለመቀበልና ለመገናኘት እንቅስቃሴ ጀምረናል። በዚህ እንቅስቃሴ እንግዲህ በእምነት፣ በአደረጃጀት፣ በአስተሳሰብ በሀብት በየትኛውም መንገድ ምንም አይነት ልዩነት ሳይኖር ጠቅላይ ሚኒስትራችንን ለመቀበል ሁላችንም በጋራ ሆነን ስለ አንድ ኢትዮጵያ ብለን የምናደርገው እንቅስቃሴ እና ርብርብ ስለሚሆን፣ ሁላችንንም በያለንበት በተለይ ደግሞ የኮሚቴው አስተባባሪዎች የስራ ክፍል ቢኖረንም አንዱ ሌላውን በማገዝ እና በመደገፍ እንደዚሁም ደግሞ ከኮሚቴው ውጭ ያላችሁም እንደዚሁ እያንዳንዳችን ህዝቡ በዛው እለት በዛው ቀን በዛው ቦታ እንዲገኝ ሁላችንም ርብርብ እንድናደርግ በዚህ አጋጣሚ ጥሬን አስተላልፋለሁ። በዚሁ ጋዜጣዊ መግለጫም ላይም ህዝባዊ ውይይት የሚካሄድበትም አድራሻና መርሃ ግብርም ይፋ ሆኗል። ምንም አይነት የገንዘብ ክፍያ ቅድመ ምዝገባ እንደማያስፈልግ በጋዜጣዊ መግለጫም ላይ ተገልጿል። የመሰብሰቢያ አዳራሹም ሰው የመያዝ አቅሙ ከ15 ሺህ በላይ ህዝብ መሆኑም ለማወቅ ተችሏል። አዲስ አበባ የተቋቋመው የአብይ ኮሚቴ ጸሐፊ ዲያቆን ዳንኤል ክብረትም በዚህ ጋዜጣዊ መግለጫ ላይም በመገኘት ስለ ኮሚቴው አጠቃላይ ስራ ክንውን ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። አመሰግናለሁ ዳንኤል፣ ዘገባው። በሌላም በኩል በዩናይትድ ስቴትስ ኔቫዳ ግዛት የላስ ቬጋስ ከተማ ነዋሪ የሆኑ ኢትዮጵያውያንና ኤርትራውያን ለጠቅላይ ሚኒስትር አብይ አህመድ ድጋፋቸውን ለመግለጽ ትናንት አደባባይ ወጥተው ነበረ። የወጣው ሰው ብዛት ከዚህ በፊት ላስ ቬጋስ ላይ አይቼው አላውቅም ብሎኛል በሰልፉ ላይ ተገኝቶ የነበረው ፍሬው ውብሸት። በነገው ምሽት ሙሉ ዘገባ እናቀርብላችኋለን። በነገራችን ላይ ከዌብሳይታችን ዝግጅቶቻችንን ማግኘት ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ነው። ማኅበራዊ መገናኛ ቪኦኤ አምሃሪክ ላይ እንገኛለን። ዝግጅቶቻችንን ተከታተሉ፣ ሐሳቦቻችሁንም አንሸራሽሩ። የምናስተናግዳችሁ ሰሎሞን አባተና አዳኒት ፍሳይነ፣ የምሽቱ ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያን ስኪፕሲስክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ሙዚቃን ጋብዛችሁ I can ተነብያለሽ ይህን ማንበብ አልችልም። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ውይይት ይቀጥላል። የሁለት ጎረቤታሞች ታሪክ ኢትዮጵያና ኤርትራ ከትናንት በስቲያ የተጀመረ ቃለ ምልልስ ነው የምንቀጥለው። ዛሬ መሰንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያም ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች በኢትዮጵያና በኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ውይይት ነው። በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱት የታሪክ ምሁራን ፕሮፌሰር ገብሩ ታረቀኝና ፕሮፌሰር ሹመት ሲሻኝ ናቸው የውይይቱ ተሳታፊዎች። ፕሮፌሰር ገብሩ ቀደም ሲል በዩናይትድ ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁር፣ የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶችና በመምህርነት አገልግለዋል። ፕሮፌሰር ሹመት በተመሳሳይ በዩናይትድ ስቴትስ ክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና አሁን በዩናይትድ ስቴትስ ዓለም አቀፍ የትምህርት መርሃ ግብር አማካኝነት ባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ የሚገኙ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። ተከታዩን ክፍል ቀጥሎ እናቀርባለን። ከታላቁ የደስታ ስሜት ባሻገር በታሪክ ግራና ቀኝ መመልከት የሁለቱን ሕዝቦች ትስስርም ሆነ አጋጣሚዎች ትመለከታላችሁ። ፕሮፌሰር ሹመት ይህ የተለየ የሚሰኝ ክስተት አሁን እንዴት ሊሆን ቻለ? እንደምንስ ሊሳካ ቻለ? በርሶ እይታ። በእኔ እይታ ይመስለኛል ይሄ ሁኔታ በተወሰነ ደረጃ የተወሰነ ታሪክ እና የተወሰነ ግንኙነት ፈጥረው የነበሩ ቡድኖች በፈጠሩት ምክንያት የተፈጠረ ግርዶች ነው መረር ያለም መለያየት ነው የነበረ። ይህንን ግርዶች ዶክተር አብይ የከፈቱት ይመስለኛል። ይህም ሊሆን የቻለበት ኢህአዴግ ከተለያዩ አቅጣጫዎች የተሰነዘረበት ከፍተኛ የሆነ ጫና ከዚህ በፊት ያደርግ በነበረው አይነት ሁኔታ ሊያደርግ አለመቻሉ ነው። ከስር ሌላ ካልመጣ ሌላ እይታ፣ ሌላ ግንዛቤ ያለው ኃይል ካልመጣ በስተቀር ያ ከዚህ በፊት የነበረው ሁኔታ ሊለወጥ አይችልም። በከፍተኛ አመራር የነበሩ ሰዎች፣ ይህንን ሁኔታ የፈጠሩት ሰዎች ናቸው። እነሱ ደግሞ አንድ ጊዜ አመለካከታቸውም በዚያ ሁኔታ ተመስርቷል። በአብዛኛው በስልጣን የመቆየታቸውም እድል ከዚያ ጋር የተሳሰረ መስሎ ይታያቸዋል። እንግዲህ ብዙዎቹን ያየን እንደሆነ ለሰላሳና ለአርባ ዓመት በዚያ ቦታ ላይ የቆዩ ሰዎች ናቸው። ስለዚህ አዲስ ሊታያቸው አይችልም። አሁን እንግዲህ የተፈጠረው ክስተት ምንድን ነው? ብዙ አጋጣሚዎች አንድ ላይ ተገናኙ። ከስር ፈንቅሎ የተነሳው ተቃውሞ በየአካባቢው ያ ሁኔታ እንዳይቀጥል ግዳጅ ነው ያስቀመጠበት። ያ ግዳጅ ነው እንደነ ዶክተር አብይ እንደነ አቶ ለማ መገርሳ፣ እንደነ ገዱ አንዳርጋቸው ያሉ እዚህ በመካከለኛ ደረጃ የነበሩ በእድሜያቸውም ከነዛ ዝቅ የሚሉ በአመለካከታቸውም ትንሽ ለየት የሚሉ ሰዎች እድል ያገኙት ከታች በተነሳው ጫና ምክንያት ነው እና ያ ቀደም ሲል የነበረው ሊቀጥል ባለመቻሉ አሁን አዲስ ኃይል ወደፊት እየገፋ የመጣ ይመስለኛል። ያ ነው እንግዲህ ለአዲስ ክስተት በሩን የከፈተው። በተለይ ደግሞ ከፍተኛ የሆነ ራዕይና ከፍተኛ የሆነ ድፍረት፣ ለየት ያለ አመለካከት የሚጠይቁ ጥያቄዎች ናቸው እነዚህ። ድሮ እናደርግ በነበረው ሁኔታ እንዲህ ያሉ ቅራኔዎችን ልንፈታቸው አንችልም። የግድ አዲስ አመለካከት ያላቸው በአዲስ ሁኔታ ራሳቸውን ያዘጋጁ ሰዎች ትንሽም ድፍረታቸውን ከርዮተ ዓለም ታማኝነት ወጣ አድርገው ሕዝባዊና ልባዊ ወደ ሆነ ሁኔታ ያነጹ ሰዎች ናቸው። ይህንን አይነት ጫና ሊሸከሙት እና ስበውም ወደ ዳር ሊያደርሱት ይችሉ የነበረ ይሄ ሁኔታ ነው እንግዲህ እንደነ ዶክተር አብይ ያሉትን ሀይሎች ወደፊት ያመጣቸው። በተለይ ከኤርትራ ጋራ ያለው ግንኙነት ብዙ ፈተናዎች የተጋረዱበት ስለነበረ ያንን አልፎ አዲስ ሂደት ለመጀመር ከፍተኛ የሆነ ድፍረት እንዲሁም ደግሞ ላይ ያለ እይታ የሚጠይቅ ነው። ያም የተከናወነ ይመስለኛል። ግን ስል ታዲያ ወደፊት ያሉት ተግዳሮቶች ቀላል ናቸው ማለት አይደለም። ገና ብዙ ስራ ይጠይቃል። ገና ብዙ መፍረስ ያለባቸው ግንቦችም አሉ። ግን ጅማሬው እጅግ በጣም የሚያስገርም ነው። በአንድ ትውልድ እንኳን ይከናወናል ብለን ያልጠበቅነው ሁኔታ ነው፣ እንዲህ ባሉ አጭር ጊዜያቶች በዚህ ፍጥነት እየተጓዘ የምናየው። መልካም ያልተጠበቁ ሁኔታዎች እየታዩ መሆናቸውን ሁለታችሁም በቀረበ እይታ ተመልክታችኋል። ፕሮፌሰር ገብር ወደርሶ እርስ ነው የምመጣው የተጻፈ ታሪክ የሚታይበትን ዘመን ብቻ ሳናይ ወደ ኋላ ብዙ መሄድ የሚቻለውን ያህል ታሪክ በፈታሻይን የሚቃኙ ጥያቄዎችን ማንሳትና እውቀትንም ማዳበር ማጎልበት እንደመሆኑ አንዳንድ ጊዜ እንደ የጸሀፊዎቹ ፍላጎትና ማንነት የሚተነተንበት ሁኔታም ቢኖር ለሁሉም የሆነውን ነገር እስኪ እንመልከት። አሁንም ክስተቱ ጋን ቆይና ክስተት ጊዜ ጠብቆ ወደ ኋላ ተመልሶ ማየት እንደሚጠይቅ ይገባኛል። እንደ ታሪክ ሰው ይሄ ክስተት በታሪክ ውስጥ ምን ቁልፍ ስፍራ ይኖረዋል ትላላችሁ? ፕሮፌሰር ገብሩ። እሺ፣ አጠር ባለመልኩ ልመልስና ሞክራለሁ በታሪክ ወደፊት በሚጻፍ ታሪክ አሁን የተከፈተው ምዕራፍ ያለፈውን ምዕራፍ ዘግተን ወደ ሌላ ምዕራፍ የምንሸጋገርበት አመልካች ሂደት ሆኖ ይቀርባል እና አዲሱ አመራር በድፍረት እና በፍጥነት ይህንን የሰላም ጎዳና የሰላም ምዕራፍ በመክፈት አዲስ የታሪክ ሂደት የከፈተ መስሎ ይታየኛል። ይህ ወደፊት የሚጻፍ ነው። ካለፈው ታሪክ የሚለየውና አዲስ ምዕራፍ የሚሆነው ያለፈው ከቅኝ አገዛዝ ተጀምሮ ሁለትን ህዝቦች ከፋፍሎ በባህል፣ በቋንቋ፣ በመልክዓ ምድር፣ በሃይማኖት በማህበራዊ ኑሮ ከሁለት ሺ አመታት በላይ አንድ ላይ የኖረውን ህዝብ ከፍሎ ከዛ በኋላ ደግሞ ኤርትራ ነጻነቷን ከእንግሊዞች የሞግዚትነት አገዛዝ ተላጣ ከኢትዮጵያ ጋር በፌዴሬሽን ስርዓት ተዋህዳ ለአስር አመት መቆየቷ የታወቀ ነው። ግርማዊ ቀዳማዊ አጼ ኃይለ ስላሴ በሰላም ያገኟትን ኤርትራ ያንን ፌዴሬሽን በማፍረሳቸው ምናልባትም በመንግስታቸው ዘመን ከሰሯቸው ትላልቅ ስህተቶች አንዱና ዋናው ይሄ ይመስለኛል። ሰላሳ አመት ጦርነት ሀገሪቷን አደማት፣ አደቀቃት። ከሰላሳ አመት ጦርነት በኋላ በአማጽያኑ አሸናፊነት እንደገና ነጻነቷን ተቀዳጅታ ከፌዴራል መንግስት የኢትዮጵያ መንግስት ለሰባት አመታት በወዳጅነት አብራ ተጓዘች። እንደ ምክንያት እንደ ምክንያት ባድመ ጦርነቱን መጫሪያ ትሆን እንጂ ጦርነቱን ያመጡብን ታሪካዊ የሆኑ ከኢጣሊያን ቅኝ ግዛት አንስተው የተወሳሰቡና ና የተደራረቡ ምክንያቶች ናቸው። ፖለቲካዊ፣ ኢኮኖሚያዊ፣ ርዕተ ዓለማዊ፣ አጥባቂ ብሔርነት፣ እነዚህ የመሳሰሉትን ጦርነት ውስጥ ከተቱ። ያ ጦርነት፣ አውዳሚ ጦርነት ፈጽሞ የሚያስፈልግ አልነበረም። በልህን ተቆስቁሶ በእንን የተካሄደ ጦርነት ነው። መጨረሻ ላይም በውጭ መንግስታት እገዛ ሁለቱ ይግባኝ የማይኖረው የአልጀርሱን ስምነት ተፈራረሙ። የሄግ ሶስት ኮሚሽን በማቋቋም ማለት ነው። አንዱ መርማሪ ኮሚሽን ስራውን ሳይጀምር የከሰመ የጠፋ ነው። ሁለተኛው የድንበር ኮሚሽን፣ ሶስተኛው የከሳ ኮሚሽን ነው። ፍርዱ ለኢትዮጵያ መንግስት ያልተጠበቀ ነበር፣ ግን ይግባኝ የሌለው ፍርድ እንቀበላለን ብሎ ስለፈረመ ስለፈረመ ላለመቀበል ሌላ ብልሀት በጮሌነት የተላወሰ ብልሀት ፈጠረ። ይኸው ምንድን ነው? ፍርዱን እንቀበላለን ግን በመርህ ደረጃ በመርህ ደረጃ አምስት ነጥቦችን ያዘለ ይሄ ከዓለም አቀፍ ሕግ አንጻር የሚቻል መስሎ አልታየኝም እና ለዚህ ለአስራ ስምንቱ አመት ጉዞ ወይ ጦርነት ወይ ሰላም የሚለው ሁኔታ እንዲሰጠር ያደርገው የጎተተው የኢትዮጵያ መንግስት ነው የሚል አቋም ነው ያለኝ እና ነው ያለኝ እና ከዚህ በኋላ እንግዲህ ይህንን ታሪክ ከሄድንበት በኋላ ዛሬ በዶክተር አብይ የተጀመረውን የተቀየሰውን ጎዳና መጨረሻው እንዴት እንደሚሆን ለመተንበይ የሚቻል አይመስለኝም። የታሪክ ተማሪ እሱም ለነቢያት፣ ለጠንቋዮች እንተዋው። የታሪክ ተማሪዎች የታሪክ ተማሪዎች የታሪክ ተማሪዎች ደግሞ ነቢይም ጠንቋይም አይደሉም። ያለፈውን ያለፈውን ጊዜ በጥልቀት ተመራምረው የሚኖርበትን ጊዜ ሁኔታ ለመረዳት የሚሞክሩ የሚጥሩ ናቸው። ከሙያቸው ወጣ ብለው የወደፊቱን አቅጣጫ ለማመልከት ከመሞከር በስተቀር ስለ ወደፊቱ ትንበያ ውስጥ የሚገቡ አይደሉም እና የኔ ምንድነው ምንድነው መደምደሚያው ጥሩ እንደሚሆን ተስፋ አደርጋለሁ፣ ግን አቅበትና ቁልቁለት መውጣቱና መውረዱ ቀላል አይሆንም። ፕሮፌሰር ሹመት በጣም አስፈላጊ ነው። እና ይሄ ከታሪክ መማር ብለው ፕሮፌሰር ገብሮ ያነሱት ሀሳብ የመጨረሻው እድል የርሶ ይሁን ለዛሬው። እሺ እንግዲህ የኢትዮጵያና የኤርትራ ግንኙነት ታሪክ እያል እስካሁን ድረስ እንደ ታሪክ እየተጻፈም ስንሰማውም የኖር ነው በአብዛኛው የተወሰኑ ሊሂቃን ብሶት ታሪክ ነው። ኤርትራ በነበረው የቅኝ ግዛት ታሪክ በአካባቢ የመካከለኛው ምስራቅ አገሮች ባላቸው ፍላጎትና ጥቅም አንጻር የብዙ ጥቅም የሚነካካበት ክፍል ነው የነበረ። ስለዚህ ያንን ታሪክ ያ ሁሉ የውጭና የውስጥ ፍላጎትና ብሶቶች በከ- ከፍተኛ ደረጃ ጫና አድርገውበታል በአብዛኛው የዚህ ህዝብ ታሪክና የወደፊት እድልም ሲወሰን የቆየው በህዝቡ ተሳትፎ ሳይሆን እሱን እንወክላለን ብለው በሚናገሩት ሰዎች መሪነት በአብዛኛው የራሱ ፍላጎትና ጥቅም ወደ ሁለተኛ ደረጃ በወረደበት ሁኔታ ነው እኔ መቼም ለመጀመሪያ ጊዜ ህዝቡ ታሪኩን ራሱ ጻፈ ያልኩ በቀደም ነው ምክንያቱም አጋጣሚ አልተገኘም እርግጥ በፌዴሬሽኑ ጊዜ የኤርትራ መማክርትና እንዲሁም አንዳንድ የዲሞክራሲ ተቋሞች ተጀምረው ነበረ። ነገር ግን አንደኛ ለፌዴሬሽን ያለው ግንዛቤ እንደዚያ፣ ካለ ሀገርም ፌዴሬሽን ለመስራት ያለው ውሱን እድል በንጉሱም ጫና፣ ቅድም ፕሮፌሰር ገብሩ እንደተናገሩት በዚያ በዚያ ምክንያት ያም ፌዴሬሽን እንዲሞትለት የሚፈልግ እንጂ ፌዴሬሽኑ ይጠቅመናል ብሎ የተከራከረለትም አልነበረም። በእውነቱ አብዛኛው ጥቃት የደረሰበት ፌዴሬሽኑ ቀዳማዊ ኃይለ ሥላሴ በተፈጠረው ቀዳዳ ነው የገቡ እንጂ ትልቁ ገዳይ እርምጃ የተወሰደው ከራሱ ከኤርትራ ኃይሎች ናቸው። ከሞተ በኋላ ነው አልቃሽ የበዛው እንጂ በመጀመሪያ ደረጃ ሁሉም እንዲ እንዲቀበርለት የሚፈልግ ነበር። ቀዳማዊ ኃይለሥላሴም ያንን እንደራሳቸው ስልጣን ተቀናቃኝ አድርገው ይመለከቱት ስለነበረ በጉጉት ነው ይጠብቁ የነበረ ያንን ቀን። እውነትም ወዳጁ ሲጠፋ እሳቸው መጨረሻ ስራ ተቀብሩን ፈጸሙት። ያው ከዚያ በኋላ የመጣው ታሪክ ይሄ ነው። ከዚያ በኋላ እንግዲህ እናውቅልሃለን የሚሉ በአብዛኛው በግራ ክምት በማርክሲስት ሌኒኒስት ርዕዮት የታነሱ መሪዎች ናቸው ወይም ደግሞ የባህርስት ፓርቲ ደጋፊዎች ናቸው። እንግዲህ የህዝቡ ብሶት ዘን ወጣን ያሉት ስለዚህ፣ ህዝቡ በእውነቱ እውነተኛ ታሪኩን ተገንዝቦ እውነተኛ ጥቅሙን በመድረክ ላይ ለመግለጽ ሁኔታዎችንም እሱ በሚፈልገው መንገድ በፍላጎቱ ለመመራት ያለው እድል በጣም እሱን ነበረ። አሁን እንግዲህ በአጋጣሚዎች ምክንያት በቀደም ህዝብ እንደዚህ ያለ መድረክ ሲያገኝ ምን እንደሚመኝ አይተናል። ያ እጅግ በጣም አክራሪ የሆኑ ድርጅቶች የሰጡት አይነት አመራር ከዚህ በፊት በታሪካችን አይተን የማናውቀውን መቀያየም አይተን የማናውቀውን ጭካኔ ነው። መቼም ከልቤ እጅግ በጣም ያዘንኩበት ወቅት ቢኖር ኤርትራውያን የአይናችሁ ቀለም አላማረንም ብለን ልናባረራችሁም እንችላለን ተብለው ከኢትዮጵያ ሲባረሩ ነው። በመቼም ጊዜ እንዲህ ያለ ነገር በማንኛውም ሀይል እንደማይፈጸም እርግጠኛ ነኝ። መልካም ለሁለቱም የሚበጅ ሁኔታ ስፍራውን ይይዛል ብለዋል። ፕሮፌሰር ሹመት የቀደሙ ታሪካዊ ያሏቸው ስህተቶችም እንደማይደገሙ ያሉትን ተስፋ ገልጠዋል። ከታሪክ መማር ግድ ነው ነው ያሉት ፕሮፌሰር ገብሩ። በአጋጣሚ ዛሬ መቅረብ ያልቻሉትን የታሪክ ምሁራን አካተን እንቀጥላለን። በሁለቱ ሀገሮችና ህዝቦች ግንኙነት የፖለቲካና የምጣኔ ሀብት እንዲሁም ማህበራዊ ህይወት አይነተኛ የሚሰኙ ለውጦች ሊያመጣ የሚችለውን በኤርትራ የፖለቲካ ምህዳር ላይም ሊያሳድር የሚችለውን ጫና ጨምረን እንመለከታለን። በዛሬው ግን ይህንን ምጥን ውይይታችንን በዚሁ ልንቋጭ ነው። ፕሮፌሰር ገብሩ ታረቀኝ፣ ፕሮፌሰር ሹመት ሲሻኝ፣ እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። የማጠቃለያ ዜና እናሰማችሁ። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ ከፍተኛ ባለሥልጣን በፕሬዝደንት ዶናልድ ትራምፕ ላይ ያላቸው የግል አመለካከት በሂለሪ ክሊንተን ኢሜይሎች ላይ የተደረገውን ምርመራ በመሩበት ወቅት ተጽዕኖ አላሳደረም ብለዋል። ረዳት የኤፍቢአይ ምክትል ዳይሬክተር ስትሮዝክ ለመጀመሪያ ጊዜ የምክር ቤት ኮሚቴ ፊት ቀርበው በሰጡት ቃል አቻምና የምርጫ ዘመቻ ይካሄድ በነበረበት ወቅት ከቀድሞ የመስሪያ ቤቱ ጠበቃ ሊሳ ፔጅ ጋር የተለዋወጥኳቸው መልእክቶች ትራምፕን የሚቃወሙ፣ ክሊንተንን የሚደግፉ ቢሆንም በመርማሪነት ተግባራቸው ላይ ተጽዕኖ አልነበራቸውም ብለዋል። አመሰግናለሁ። ለማጠቃለያው አንድ የዩናይትድ ስቴትስ ዶላር 27 ብር ከ30 ሳንቲም ነው ዛሬ ምንዛሬው፣ በብሔራዊ ባንክ መረጃ መሰረት። ነገ አዲስ አበባ ላይ ዝናብ ይኖራል፣ ከፊል ፀሐያማም ትሆናለች። ከፍተኛ ሙቀቷ 20፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ልክ የዛሬ 20 ዓመት ዛሬ ቀኑ እሁድ ነበር። ፈረንሳይ ራሷ ባዘጋጀቸው የዓለም ዋንጫ ሳን ዴኒስ በሚገኘው ስታዲየም ስታድ ዶ ፍራንስ ላይ ብራዚልን ሶስት ለባዶ ገርፋ ዋንጫውን እዚያው አስቀረች። ሰላም፣ ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀጥላል።